Start the conversation with your new audience today. Email sales at sbs.com.au. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። በቀዳሚው ክፍለ ዝግጅታችን ጋዜጠኛና ደራሲ አበራ ለማ ስለ ውልደትና እድገቱ ከመምህርነት ወደ ጋዜጠኝነትና የድርሰት ዓለም ዝውውሩ የሙያ ተግዳሮቶችና ጉልህ አስተዋጽኦዎቹን አሰናስሎ አውግቷል የሬዲዮ ስርጭትና የጋዜጣ ህትመት ውጤቶች ሚና ላይ ወዳተኮረው ርዕሰ ነገራችን ያመራ ነው እንዲህ ነው አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው በኢትዮጵያ ሬዲዮና በፕሬስ ውስጥ በምታገለግልበት ወቅት በሁለቱ የሬዲዮ ስርጭትና የፕሬስ ህትመት ስርጭቶች በህዝብ ዘንድ ሊያሳድሩት የነበረው ተጽዕኖ ምን ይመስል ነበር? በእርግጥ አነስተኛ የተማረ ህዝብ ባለበት የሬዲዮ ስርጭት በእጅጉ ከፍተኛ ነው። የዛን ወቅት የነበሩት በሁለቱ በኩል ልዩነቶቻቸው ወይም ተጽዕኖቻቸው ምን ይመስል ነበር? የጥራት ደረጃቸውስ ከምን ላይ ነበር? በዛ ወቅት ወቅቱ በሚፈቅደው ልክ ተቀናቃኞችን ወይም ጫን የሚሉ ሰዎች እንደሚኖሩ ሁሉ መልካም ወዳጆችም የሚፈራበት መስክ ነው። ከዛስ አኳያ ከነማርጋን ምን አይነት መልካም ወዳጅነቶችንስ ለማፍራት ችልሃል? በወቅቱ ያው ተገቢ ጥያቄ ነው። የሚመች ሆርቻ ባይሆንም የጋዜጠኝነት ዓለም ሕይወት ስራ ባለው ሁኔታ ውስጥ ግን ሰዎች ተፍጨርጭረው ታግለው በፍቅር ከሰሩት የህዝብ ፍቅር ይገኛል። እኔ ጦር ሜዳ ላይ ባደረግኩት ጥሩ ስራ ወጣት ነበርን እና ሞት የሚባል ነገር አለ የሚታየን ጦራችንን ለድል ማብቃት እና ህዝባችንን በድል ዜና እንዲያሸበርቅ እንዲደሰት ማድረግ ነበር ተልቋችን እና የጦር ሜዳው ቀሲስ የሚል የመጠሪያ ስነ የሰጡኝን አስታውሳለሁ። ምክንያቱም ጊያ መስመር ውስጥ ገብቶ አብሮ የተንቀሳቀሱ መገዘጥ ያልተለመደ ነገር ነበር እና እኛ ግን አደረግ ነው። በዛ ሰዓት በፍቅር ሰራ ነው። በቴፕ ስለምቀርጽ ቴፕ ሁሉን ድምፅ ነው የሚወስደው ግንባር ላይ የነፍስ ወቀፍ ጠመንጃ ይሁን የመድፍ ይሁን የግራርፒ ይሁን የአርፒጂ ይሁን የታንክ ይሁን የሁሉም ድምፅ ይወስዳል። እና እዛ ውስጥ የተንቀሳቀሰ አንድ ጋዜጠኛ የጦርነቱን አካሄድ በድምፅ ናሬት እያደረገ እየገለጸ ሲያቀርብ ህዝብ ትልቅ ሀሴት ነው ያገኘው። ምክንያቱም በጠላት ላይ ድል መቀዳጀት ትልቁ ግብ ነበርና፣ በዚህ ምክንያት ወዳጅ አትርፈናል። የዚህ አይነት አካሄድና አቋም ተጻራሪ የሆነው ወገንን ደግሞ በዛው ልክ ይጠምዳል። ፈተናው ብዙ ነው። ሁለተኛ ብዙ ከደርግም አካባቢ ቢሆን በሁለት አስተውሎች የሚጎላቸው ነበሩ። በትክክል ማንን ነው ወንበር ላይ የሚያስቀምጡት ማንን ነው ደግሞ ከዛ ማንሳት ያለባቸው የሚለውን ያላጤኑ አሰራሮች ነበሩ። ብዙ ብዙ ለሀገራቸው ቤዛ የሆኑ ትንታግ ሰዎችን ጥሩ ኢትዮጵያውያኖችን፣ በጣም ብስል ምሁራንን ደርግ በልቷል፣ ያልተዋል በዚህ ሁሉ ሂደት ውስጥ በእስር ወይም በሌላ መክሮ በብዙ ነገር መቅጣት ሲቻል ህይወትን የሚያል ነገር እየቀጠፈ አካባቢውን ያዳክማል። ደረሻ ላይም የደርግ ውድቀት በዛ ሆነ፣ ተደመደመ። ይሄ አለ እና ከሚወቀሰው ጋር አብረህ ለመወቀስ በጥቂቱ ደግሞ ከሚከበረውም ማህበረሰብ ጋር ወይም ባለሙያ ጋር አብረህ ትመሰገን የሚያስችሉ ሂደቶችን ታሳልፋለህ። ሁሉም ነገር ይገጥመሃል። ሬዲዮ በጣም ተጽዕኖ ፈጣሪ ነው። በዛ ጊዜ እንግዲህ የነበረው አንድ ሬዲዮ ብቻ ነው፣ ኢትዮጵያ ሬዲዮ ብቻ ነው። በፊት በስርዓት ወንጌል ሬዲዮ ጣቢያ የሚባል ነበረ፣ ወንጌላውያን እሱንም ወረስ ነው እና ደርግ ወረሰው፣ መንግስት ወረሰው እና ከኛው ጋር ተጋብለው ዓለም አቀፍ አገልግሎት ተብሎ እነሱም ስራ ይሰሩ ነበረ። እኛም የኢትዮጵያ ሬዲዮም በዛው በተቋቋመ በላላ መሰረት ብዙ አስተዋጽኦ ያደርግ ነበር እና ህዝብ ላይ ትልቅ ተጽዕኖ አሳዳሪ ነው ሬዲዮ። ሬዲዮ በጣም ትልቅ መሳሪያ ነው፣ ትልቅ መሳሪያ ነው። ትንሽ የሚባል አስተዋጽኦ አላደረገም። ፕሬሱም ቢሆን የህትመቱ መጠን ትንሽ ያንሳል። ያልተማረው ገጠሩ ህብረተሰብ ቁጥርም ሀያል ነበረ እና ብዙ የህትመት ውጤቶች እና አዲስ ዘመን፣ እነ ዛሬይቱ ኢትዮጵያ፣ ኢትዮጵያ ድምፅ ታትሞ ወደ ገጠር ላይደርሱ ይችሉ ነበር። ቢደርሱም የሚያነባቸው ሰው ብዙም አልነበረም፣ የማይምነቱ ችግር ስለነበረ። ምናልባት ደስ የሚለው ያው በደርግ ዘመን መሰረተ ትምህርት ዘመቻ ተካሂዶ ብዙ ሰዎች ከማይምነት የተላቀቁበት አጋጣሚ ነበረ። እሱ አንድ አንድ አብዮታዊ ተሃድሶን አንጥቷል። በዚህ ነገር ሚደነቅ ነገር ተሰርቶ ለውጭ ሬዲዮ ገጠር ቢሆን ብርቄ ሬዲዮ ምትባል ነበረች፣ ፊሊፕስ ኩባንያ የሚያመጣት እና እነዚ አይነት ትንንሽ ሬዲዮ ሳይቆዱ ገጠር ደርሰው አንዳንድ ስራ ይሰራሉ። በባትሪ የሚሰሩ ትራንዚስተር ሬዲዮዎች የኢትዮጵያ ሬዲዮ ስርጭቶችም ለሕዝብ በማቅረብ ረገድ ተዋጽኦ ያደርጉ ነበረ። ያ ነው። ቴሌቪዥን አይታለም። ቴሌቪዥን ከተማ ውስጥም አዲስ አበባም እንኳን የተወሰነ ሰው ቤት ነው የሚታይ የነበረው፣ ወይም ጠጅ ቤቶች ናቸው የሚያመጡት። እኛ ተማሪዎች እያለን በቃ ጠጅ ቤት በረንዳ ላይ የተንጠላጠልን ያየነው አረሰው። እንዲህ ያሉ የቅንጦት የሚመስሉ መገልገያዎች በጣም ብርቆች ነበሩ፣ ውዶችም ነበሩ። ሬዲዮ ተጽዕኖ ኃይለኛ ነው። ከተሜ ቀመስ ለሆነው ደግሞ ለተማረው ፊደል ለቆጠረው ጋዜጦቹም መጽሔቶቹም ሮል ነበራቸው። ወደ አሁን ዘመን ስንመጣ በእውነት ጥራት የለም። አሁን ጥራት ይጎላል። በጣም ጥራት ጥራት ጥራት ይጎላል በሬዲዮ ስርጭቶች ላይ፣ በቴሌቪዥን ስርጭቶች ላይ፣ በህትመት ስራዎች ላይ፣ በተለይ ጋዜጦች እና መጽሔቶች ከዚህ ዘመን ጋዜጣ ውጪ ሌላ ምን ነገር የለም ማለት ይቻላል። በአሁኑ ሰዓት ጥራቱ ማነስ እና ጉድለት ዋነኛ መንስኤዎች ምንድን ነው ማለት ይቻላል። አንደኛ የዕለት ደራሽ ስራ መስራት የሚል ላይ ተጠመደ፣ በዛ ሙያ ላይ የተሰማራው ሰው። ደራሽ ስራ ማለት በቃ ዛሬ አንዲት ጋዜጣ ያቋቁሟል። ብዙ ጊዜ ደግሞ የተጋነኑ ርዕሶች ይሰጣሉ። በሬ ወለደ አይነት ነገር ይደረግና ሴንሴሽናል ነገር ለህዝብ ለማሰራጨት ይሞከራል። እሱም ያመጣው ዳፋ ደግሞ አለ። ይህንን መረጃ የሌለው ነገር ታሰራጭ ተገኝታል ተብሎ ደግሞ በመንግስት በኩል ደግሞ እስርም ሌላ ሌላ ቶርቸሩም ግድያውም ሊመጣ ይችላል። ይዘንት ውጣ ወረድና መከራ የምናየው አለ። አሁን ደግሞ መጣ መጣ እና በአሁኑ ዘመን በአሁኑ ሰዓት የትምህርት ዋጋው ሰማይ ስለነካ በሙሉ ከሰሙም ነፃ ፕሬሶቹ ጋዜጣ ብለው መጽሔት ብለው የለም በቃ እስከመጨረሻው ድረስ እነ ቁም ነገር መጽሔቶች እንዱ ታግለው ነበረ አልቻለም፣ አቆሙ እና የህትመት ዋጋ መወደድ ጉዳይ ነፃውን የፕሬስ አለም በቃ ቀጥ አድርጎታል፣ አቆሞታል። ሌላው በሚታየው አሸን በፈላው ጋዜጣም፣ መጽሔትም፣ ሬዲዮም፣ ዩቱበሮች ምናምኖች የምንላቸው እነዚህ ሁሉ ቴሌቪዥን የምንላቸው ላይ ችግር ያለው ምንድን ነው? ስልጠና በሙያው የመብሰል በሙያው ጥሩ ዝግጅት ያለማድረግ ጉዳይ በብዙዎቹ ላይ ይታያል፣ ይንጸባረቃል። እኔ ቅርብ ጊዜ ከአንዴ ሁለቴ አንድ ነገር አየሁኝ። እኛ ዱሮ በትልቁ ውሎ አበል የሚከፈለ የነበረው አስር ብር ነው ለአንድ ቀን ውሎ አበል፣ አርሲ ብሄድ አሰላ ብሄድ ጅማ ቤት አስር ብር ነው በቀን ኢትዮጵያ ሬዲዮ ወይ ኢትዮጵያ ፕሬስ የሚከፍለኝ። አሁን በሺዎች የሚቆጠር አበል እየከፈሏቸውም ድርጅቶቻቸው ጋዜጠኞቹ ሄደው ከስነ ልቡናው ከሙያው ኤቲክስ ውጭ ያንን ስራ ሊያሰራ የጋበዛቸውን ድርጅት ውሎ አበል ልክፈሉን ይላሉ። አንዳንድ እንደ ጉርሻ ነገርም ደግሞ አምጡ ይላል። በጣም ያዘንኩት ይሄ ትክክል ያለሆነ ነገር ነው። ጋዜጠኛ በድለላ በጉቦ አይሰራም፣ ስራውን አይሰራም። ዜናውን የሚጠራው ሲጀመር ሄዶ የሚዘገበው ነገር ነው የሚጠራው። ያንን ሄዶ ለመስራት በነቃ ንጹህ ህሊናው ሚዛና የሆነ ጋዜጠኝነትን ሰርቶ ነው መመለስ ያለበት እንጂ በሎ አበል ተደልሎ ምናምን ከመስሪያ ቤቱ ይወስዳል፣ እንደገና ደግሞ ከጋበዙ ድርጅት ይወስዳል። እንዲህ አይነት በዝልመንት ዝላለነት ወይም ሙያውን የሚያራከስ አይነት ነገር መሰራት አልነበረበትም። በዚህ ላይ አሁን ያለው የሚዲያው አካል ቢያስብበት በጣም ጥሩ ነው። በጣም እንደ ወረርሽኝ የወረደ ነገር ነው። አሁን መጽሐፍ ምረቃ ምናምን እንላለን ደራሲዎች እዛ ላይ ብዙ ሎቢ ይደረጋል ሰዎች እንዲመጡ። ግን ከሚመጡት የማይመጡት ይበዛሉ። ምክንያቱም ምንም በእጅ የምትላቸው ነገር ስለሌለ ማለት ነው። ያን ሁሉ ሚዲያ ጋብዝን፣ ሶስት አራት ብቻ ናቸው የመጡት ሳሉ ስትል አይ እነሱ እኮ በእጅ ካላውላቸው አይመጡም አይሰሩም ብሎ እንዲህ አይነት አስቀያሚ ምላሽ የሚሰጡ ወገኖች አሉ እና እንዲህ ያለው የሚያሳፍር ነው በምግባሩም በሙያውም በደመታን መሰልጠንን ይጠይቃል። እንግዲህ ጋዜጠኝነት እንደዚህ አይነት የወረደ እንትን አይደለም መሆን ያለበት። ይህንን እታዘባል ወደፊት ፕሬሱ ወዴት እንደሚገባ ወዴት እንደሚዘርስ አላውቅም። በጣም አስጊ ነው። እንደ ኢትዮጵያ ባለው ሀገር ላይ የምናየው አንገት መጥፋት በጣም ከባድ ነው። ፕሬሱ ዓለም ውስጥ ከሀገር ቤት ወደ ኖርዌይ እንዴት አመራ? የኖርዌይ ሕይወትስ ምን ይመስላል? ወያኔው እየጠነከረ ሲመጣ ፋይላችን እያወጣ ድሮ እንዲህ ነበረ ዘመቻ ዘምተዋል፣ ብዙ አዲስ ዘመን ላይ ሁሉ ፎቶን እያወጡ ብዙ ቴሪፋይ ማረዝ፣ ይሄ ማስደንገጥ፣ ማስደንብር፣ ሲመችም ለማሰር እርምጃ የመውሰድ እንደዚህ አይነት ሁኔታዎች ሲፈጠሩ ነው። ለማንኛውም በዚህ በነጻ ፕሬስም እንደተሰማራ ሰው ጥግ መያዝ ያስፈልግ ነበር እና ወደ ኬንያ ተሰድጄ ነው የወጣሁት። ዛ ጊዜ ስደቱ ቀላል አይደለም፣ ከባድ ነው። ብዙ ኬንያን ያለፍን ሰዎች የምናውቀው ነው። የኬንያ ቆይታ አልጋ በአልጋ አይደለም። ብዙ ስደተኛ ኢትዮጵያውያኖች፣ ሩዋንዳዎች፣ ሱማሌዎች፣ ኮንጎዎች ነበሩ እና ያ ሁሉ ከናይሮቢ የሚፈልገው ነገር አለ። ከኬንያ የሚፈልገው ነገር አለ ገበያውን በዛ ልክ አስወደዳችሁብንም የሚሉት ነገር አለ። ቤት ኪራይ አስወደዳችሁብን የሚሉ አሉ፣ የሀገሬው ተወላጆች እና ደስ አይልም ነበር። እኔ ወይ ኖርዌይ መንግስት ቶሎ እኔን ከዛ ወሰደ እና ኖርዌይ ገባሁ። ኖርዌይ ስገባ ያው አዲስ ቋንቋ ነው የራሳቸው ቋንቋ አላቸው። እሱ መማር ማጥናት የጠይቅ ነበር። አጠናን ዛዋረ ወደ ስራ አለም ገባን። ልጆቻችንንም አምጥተን በየትምህርት ቤቱ ማስተማር እና ማሳደግ ግዴታ ነበር እና አዲስ ህይወት፣ አዲስ አለም ውስጥ ነው የተጓዝ ነው። እንደዛ ሆነ። ኤኒዌይ ኖርዌይ ጥሩ ሀገር ነው። ጥሩ ኢኮኖሚ ያላቸው ስርአታቸውም ቢሆን የሰው ልጅ እኩልነቱ ተጠብቆ ሰብዓዊ መብቱ ተጠብቆ የሚኖርበት አገር ነው እና እዛ ላይ ያላዳች አድሎ በደንብ ህገ መንግስቱ በሚፈቅደው ወግ መሰረት የሀገሪቱ መሪዎች ህዝብን ያስተዳድራሉ እና የዛ ተቋዳሽ ሆነን ስደተኞችም በስርዓት ኖረንበታል። እንደዛሬው ሳይከፋ ዛሬ ስደተኛ በአውሮፓ በየትኛውም አውሮፓ ሀገር በጣም ይቸገራል፣ ቃደ ሀገኝም ይንከራተታል ከሀገሩ ሲወጣ ፒኤችዲ ሁሉ የያዘ ሰው በቃ በካምፕ ነው ህይወቱን የሚጨርሰው፣ በዴፕሬሽን ነው ራሱን የሚያጠፋ እንደዚህ አይነት አሰቃቂ የዓለም መለዋወጥ ሁኔታ ይታያል። እኛ በወጣንበት ዘመን በጣም የተሻለ ሁኔታ ነበር እና በጥሩ ሁኔታ እድሉን ተጠቅመንበት እዚህ ደርሰናል እልሃለሁ። ከጋዜጠኛና ደራሲ አብረ ለማ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን የድርሰት ህይወቱን ያነሳል፣ ከስነ ግጥም በረከቶቹም ነቅሶ በንባብ ያስደምጣል።